የቤልጂጓር ርዕሰ ከተማ ብራስልስ ዛሬ ማለዳ ላይ በሶስት ፍንዳታዎች ተመታለች። በአደጋውም 30 ሰዎች ሞተው ከ130 በላይ መቁሰላቸው ተዘግበዋል። ከሶስቱ ፍንዳታዎች ሁለቱ በባቡር ጣቢያ አንዱ ደግሞ ዋና ከተማዋ እምብርት ላይ በሚገኘው የባቡር ጣቢያ ነበር የደረሱት። እናሆ ዝርዝሩ ነው። ዛሬ ማክሰኞ ጠዋት ሁለት ሰዓት ላይ ዘቨንተም በተሰኘው አውሮፕላን ማረፊያ የደረሱት ሁለት ፍንዳታዎች በሰው ህይወት ላይ ካደረሱት አደጋ በተጨማሪ አካባቢውን በበርካታ ፍርስራሾች ሞልተው ተርሚናሉንም በጢስ አፍነው ተስተውሏል። በአየር ማረፊያ ጣቢያ ከደረሱት ፍንዳታዎች በኋላ ደግሞ ብዙም ሳይቆይ አንድ ሌላ ከባድ ፍንዳታ የአውሮፓ ህብረት ጽህፈት ቤቶች በሚገኙበት ዋና ከተማዋ ውስጥ ባለው ማይል ቤክ የሚባለው ባቡር ጣቢያ አካባቢ ደርሶ ተጨማሪ ጉዳቶችን አስከትሏል። የቤልጂቁ ጠቅላይ ሚኒስትር ቻርልስ ሚሼል እና አቃቤ ህጉ ፍሬዴሪክ ቫን ሊዩ አንደኛውን ፍንዳታ ያደረሰው አጥፍቶ ጠፊ መሆኑን ተናግረዋል። ሁለት ፍንዳታዎች በዛቨንተም አውሮፕላን ጣቢያ የደረሱ ሲሆን ከነዚህ መካከል አንዱ በአጥፍቶ ጠፊ የተሰነዘረ ነው። ከጥቂት ደቂቃዎች ምናልባትም ከግማሽ ሰዓት በኋላ በማይል ቢግ ባቡር ጣቢያ ደርሷል። በርካታ ተጓዦች ሻንጣዎች ስለነበሩ ፍተሻው አካባቢውን በጸጥታ ኃይሎች ቁጥጥር ስር ለመዋል ጥቂት ጊዜ ፈጅቶብናል። ምናልባት በየሻንጣዎች ውስጥ ምንም አይነት ጎጂ ነገር ወይም ፈንጂ አለመኖሩን ማጣራት ነበረብንና ነው ነው ያሉት። በእርግጥም የቤልጂክ ባለሥልጣናት አካባቢው በጸጥታ አስከባሪዎች ቁጥጥር ስር እንዲውል ማድረጋቸው ታውቋል። በዚህ ወቅት ጠቅላይ ሚኒስትሩ ቻርለስ ሚሼልም ለህዝቡ ይህን አስተላልፈዋል ኖር ሞመንት ዛሬ ከመቼውም ጊዜ በበለጠ ሁኔታ ነው ህዝባችን እንዲረጋጋና መንፈሰ ጠንካራ እንዲሆን ጥሪ የማቀርበው። አንዱ ሌላውን እንዲረዳና እንዲደግፍም አደራላለሁ። ብርቱ ችግር ላይ አንድነታችንና ጥንካሬያችን የሚፈተንበት ወቅት ላይ ነን፣ ነው አሉት። የብራስልስ አውሮፕላን ማረፊያ ጠቅላላ የዛሬ በረራዎች ተሰርዘዋል። የባቡርና የኦቶቡስ ጣቢያዎች እንዲሁም የተለያዩ ሙዚየሞችም ዝግ ናቸው። ይህ የዛሬው የብራስልስ ፍንዳታ የተከሰተው የፓሪሱ ጥቃት ተጠርጣሪ ሳሌህ አብደሰለም በቁጥጥር ስር በዋለ ማግስት መሆኑንም ልብ ይሏል። አድማጮች በዚህ ጥቃት መነሻ ወደ ብራስልስ ደውለን እዚያ የሚኖሩ ሁለት ኢትዮጵያውያንን አነጋግረናል ያዩትን የሰሙትን ያለውንም ሁኔታ እንዲገልጡልን፣ አቶ ያሬድ ኃይለ ማርያምና አቶ ሶሎሞን መኩሪያ ይባላሉ። በአጭር ጊዜ ማስታወቂያ ስለ ተባበሩኝ አመስግኜ፣ ፍንዳታው ከተፈጸመበት አካባቢ በምን ያህል ርቀት ወይም ቅርበት እንደሚገኙ በመግለጥ ነው የሚጀምረው ውይይቱ። በቅድሚያ አቶ ያሬድ ኃይለ ማርያም እኔ ከብራስልስ በሀያ ኪሎ ሜትር ርቀት ላይ ነው ያለሁት። አቶ ሰለሞን እዛው ናቸው። አቶ ሰለሞን እዛው ነውት ብራስል ከተማ እዛው ብራስልስ ዋና ከተማ። በጣም አዝናለሁ። አስደንጋጭ ነገር በሁሉም ላይ ደርሷል። እንደ በቅድሚያ ግን በኢትዮጵያ ላይ የደረሰ ጉዳት የለም። እስካሁን ዜናችን ላይም አላገኘንም። የተለያዩ ቦታዎች ደውዬ ነበረ እስካሁን ድረስ ምንም የደረሰኝ ኢንፎርሜሽን የለም። ኢትዮጵያንም በሚመለከት አቶ ያሬድም እንዲሁ። አዎ እኔም እስካሁን ድረስ በኢትዮጵያኖች ላይ ጉዳት መድረሱን የሚያሳይ ምንም ነገር ማስረጃም፣ ምንም ኢንፎርሜሽን የለም። ይህን ያነሳሁት የኢትዮጵያ አየር መንገድ ወደ አሜሪካ ሲመጣ እዛ ስለሚያርፍ ምናልባት አየር መንገድ አካባቢ ወይም አውሮፕላኑ አርፎ ከሆነ ወይ እዛ የሚሰሩ ኢትዮጵያውያን ካሉ ብዬ ነው። መጥፎ ነገር እንደማንሰማ ተስፋ አደርጋለሁ። ብራስልስ ውስጥ ሁኔታው እንዴት ነበር አቶ ሶሎሞን? ከባድ ይመስለኛል። መቼ ስራ ላይ በነበርኩ በጊዜ ልክ ስምንት ሰዓት ላይ በኢንተርኔት ነበር ወሬውን እያገኘ ነው። አየር መንገድ የተፈጠረውን ሁኔታ እያወራን እያለን እረ እዚህም ቦታ ፍንዳታ አለ እዚህም ቦታ ፍንዳታ አለ የሚል ወሬ መምጣት ጀመረ ሶስት ቦታ ፍንዳታ ተፈጠረ አሉን እነዛ ሶስት ቦታዎች ደግሞ የአውሮፓ ፓርላማ ያለበት አካባቢ ናቸው እዛ ጋር የነበረው ፍንዳታ ኮንትሮል የሆነ ፍንዳታ ነው በቁጥጥር ስር ባለት በቁጥጥር ስር የተደረገ ፍንዳታ ነው አሉን ሁለተኛውም እንደዛ ነው ሶስተኛው ግን ሜትሮ ውስጥ ራሱ ተሳፋሪው የነበረበት ሜትሮ ውስጥ የሰነዳ ፍንዳታ ነበር በቁጥጥር ስር ዋለ ግን ማለት ምን ይሆን የተጠረጠሩ እቃዎች በየቦታው አግኝተው አፈንድተዋል ቀደም ሲል ያነ ያበብነው ዘገባ ላይ 30 እንደሞተ 130 ያህል እንደቆሰሉ ነው እናንተ የምትሰሙት ነገር አለ የሞቱ ወይም የቆሰሉ ቁጥሩን በተመለከተ ሜትሮ ስቴሽን ውስጥ የሞቱት ሀያ ደርሰዋል ነው ያሉት ወደ መቶ አስር ሰዎች ቆስሏል ከነዛ ውስጥ 14 በከፍተኛ ደረጃ ቆስሏል ነው የሚሉት አየር መንገዱ ላይ ደግሞ ሞቱ የሚባለውን ቁጥሩ ወደ 14 አሳድገውታል ወደ 80 ሰው ገደማ ቆስሏል ነው የሚባለው ሞት የሚባለው ቁጥር አሁን ባለውበት ደረጃ ሰላሳ አራት ነው ማለት ነው ሰላሳ ነው ያገኘ ነው። እሺ አቶ ያሬድ ግን እርስ አካባቢ መቼም ርቀትም ቢሆን ሀያ ኪሎ ሜትር ብዙ ሩቅ አይደለም እና ትንሽ የመረበሽ ነገር አካባቢው በቅርብ ደግሞ የሚያውቋቸው ሰዎች የተጎዱ አሉ። እዚህ አካባቢ ካለ ሰው አልሰማሁም። ነገር ግን በብራስልስ እና እኔ በምኖርበት ከተማ መሀከል ነው ያለው። አዎ ድርጊቱ ከደረሰበት ጊዜ ጀምሮ ሁኔታውን እከታተል ነበር። በርካታ ጉዳት የደረሰባቸው በተለይ የአየር መንገድ ውስጥ የቆሰሉ እና ከፍተኛ ጉዳት የደረሰባቸው ሰዎች እኔ በምኖርበት ሉቨን በሚባለው ከተማ ያለው ትልቁ ሆስፒታል ጋስተስበርግ የሚባለ ሆስፒታል አለ። እዛ ነው መጥተው ሕክምና እየተደረገላቸው ያለው። ከአካባቢውም በተወሰነ ደረጃ የሸሹ ሰዎች ከኤርፖርቱ እንዲወጡ ተደረጉ። የተወሰኑ ሰዎችንም ለኤርፖርቱ ቅርብ የሆነው መንገድ ብራስልስ ችግር ስላለ በዚህኛው በሌላኛው አቅጣጫ ቅርብ የሆነው ከተማ እኔ ያለውበት ስለነበር ወደዛ ማጓጓዝ ነገር ስለነበር የአምቡላንስ ድምፅ ከተማ ውስጥ ይሰማ ነበር። ሌላው እንግዲህ ትምህርት ቤትም አካባቢ በዚሁም በምንኖርበት ቦታ ዜናው ከተላለፈ በኋላ ስጋት ነበረ። በትምህርት ቤቶችም ውስጥ እያንዳንዱ ተማሪዎች ወረቀት ተበትኖ ተገቢውን ጥንቃቄ እንዲያደርጉ ወላጆች ጭምር። በቀጣዮቹ ቀናቶች ውስጥ በርካታ ትምህርት ቤቶች ከትምህርት ቤቶቹ ግቢ ውጪ ሊያከናውኗቸው የነበሩ መርሃ ግብሮቻቸውን ሁሉ በዚህ ሳምንት ውስጥ የሰረዙ መሆኑን፣ ወላጆች ልጆቻቸውን ራሳቸው ትምህርት ቤት ግቢ ድረስ አስገብተው ማስረከብ እንዳለባቸው፣ ሲወስዱም በር ላይ ቁጥጥር ስለሚኖር በዛው መንገድ ራሳቸው ገብተው እንዲወስዱ ጥብቅ ማሳሰቢያ ለወላጆች በትምህርት ቤቶችም ጭምር ተላልፈዋል። በመላው ቤልጅየም አሁን ያለው የከሽብር ጥቃት ሴኪሪቲ ሌቭሉ የመጨረሻው ደረጃ ላይ ያለ መሆኑን እና የሚሰዉ ነገሮችን በንቃት እንዲከታተል ፖሊስም የመንግስት ባለስልጣናቶችም መግለጫ ሲሰጡ ነው የዋሉት። ጠቅላይ ሚኒስትሩም እንደው ከመቼውም በበለጠ አጠንክሬ ሕዝቡን አደራ ላለው እንድትረጋጉ፣ እርስ በርስ እንድትረዳዱ የሚል መልእክት አስተላልፈዋል። ትምህርት ቤቶች ተዘግተዋል። አቶ ያሬድ እዛ ሉቨን አካባቢ እዚህ አልተዘጉም። ብራስልስም ትምህርት ቤቶች ኦልሬዲ ጠዋት ተከፍተው ተማሪዎች ትምህርት በጀመሩባቸው ሁኔታዎች ላይ መሰለኝ ነገሮቹ ወጣውና አቶ ሰሎሞን እንዳይወጡ ነው ምናልባት ሰለሞን እዛ አካባቢ አንደኛ ከቤት ተፈናቅለው ወይም በዚህ አደጋ ሸሽተው የወጡ ሰዎች አሉ ወይ ያዩቸው ትምህርት ቤቶች በአሁኑ ሰዓት የተዘግተው አሉ ወይስ ከተዘጉ ምን ያህል ትምህርት ቤቶች ሁኔታው እንደተፈጠረ ክራይሲስ ሴንተር የሚባል ነገር አለ አጠቃላይ እነዚህ ነገሮችን የሚቆጣጠር መመሪያ የሚሰጥ አካል ስራ የገባችም ሰዎች ስራችን እንዳትወጡ ትምህርት ቤትም ያላችሁ ልጆች ትምህርት ቤት ውስጥ ቆዩ ወደ ስራ እስካሁን ያልሄዳችሁ ወይም ቤት ውስጥ ያላችሁ ሰዎች ቤት ውስጥ ቆዩ ተጨማሪ መግለጫ እስከምንሰጥበት የሚል መመሪያ ተሰጠ። በዛም መሰረት ትምህርት ቤት የገቡት እዛው ትምህርት ቤት ቆዩ፣ የነበረው ወደ ስራ ሳይሄድ ቆየ እና ይህንን ሁኔታ እስከ አሁን እስከ አራት ሰዓት ድረስ አስር ሰዓት በኢትዮጵያ ሰዓት አቆጣጠር አቆይተውት ነበረ። ከዛም በኋላ አዲስ ነገር ሪሊዝ አደረጉ። ያው ተማሪዎች መውጣት እንደሚችሉ ስራም ላይ የነበሩ መሄድ እንደሚችሉ ቆሞም የነበረው የትራንስፖርት ሲስተም ብራስ ላይ ጠቅላላ የህዝብ ማመላለሻ አገልግሎቶች ሜትሮዎች፣ ባቡሮች፣ ትራሞች እና ባሶች በሙሉ ቆመው ነበረ ከአስራ ስድስት ሰዓት ድረስ ድቅ አሁን አስራ ስድስት ሰዓት ማለትም ከቀኑ አስር ሰዓት በኢትዮጵያ ማለት ነው። ክፍት እንዲሆኑ ተደርጓን ሰው መንቀሳቀስ ጀምሯል። ስለ ነገና ስለ ተነጎዳ የተነገረ ነገር የለም። ትምህርት ቤት ይከፈታል፣ መስሪያ ቤት ይካሄዳል፣ ይመሳል ከነገ ጀምሮ አብዛኞቹ ዩኒቨርሲቲዎችን ጨምሮ ብራስልስ ውስጥ ዝግ ናቸው። እግዚአብሔር ይስጥልኝ አቶ ያሬድ ኃይለማርያም ከሉቨን እንዲሁም ደግሞ አቶ ሶሎሞን ሞኩሪያ ከብራስልስ አመሰግናቸዋለሁ ስለ ጊዜያቸው፣ እናም እናመሰግናለን። บิ๊กหมูยูเซียม